The voice of America, be away. Yeah, the Radio Tabiano. <laughs> ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ መስከረም 22 2012 ዓ ም ዝግጅታችን ጀመረ። ፕሬዚደንቱ ምንም እቅድ የላቸውም። ምንም ያቀዱት ነገር የለም። ካለፈው የካቲት ጀምሮ ይህ ቀውስ ምን ያክል ከባድ እንደነበረ ያውቁ ነበር። የሆስፒታል አልባሳትን አቅርበናል። የፊት ጭንብሎችንም አቅርበናል። የመተንፈሻ መሳሪያዎችን ወይም ቬንትሌተሮችን አቅርበናል። እናንተ ብትሆኑ እነዚህን የመተንፈሻ መሳሪያዎች ማቅረብ አትችሉም ነበር። አሁን ደግሞ ለክትባቱ ሳምንታት ብቻ ናቸው የቀሩ። ከላይ የሰማችኋቸው በትላንትናው ምሽት በተካሄደው ፕሬዚዳንታዊ ምርጫ ክርክር ላይ በወቅቱ አንገብጋቢ ጥያቄ በሆነው የኮሮና ቫይረስ ጉዳይ ላይ እጩዎች የቀድሞ ምክትል ፕሬዚዳንት ጆ ባይደንና ፕሬዚዳንት ዶናልድ ትራምፕ የተናገሩትን ነው። በዕለቱ አብይ ርዕስ ዝርዝር ዘገባውን እናስደምጣችኋለን። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መስራች የሰብአዊ መብቶች ተሟጋችና የአደባባይ ምሁሩ ፕሮፌሰር መስፍን ወልደማርያም ስንብት። ታዋቂው የሰብአዊ መብት ተሟጋች ፕሮፌሰር መስፍን ሕይወታቸው አርፏል ባደረባቸው ህመም ምክንያት። የቀብር ስነሥርዓታቸውን በተመለከተ ዛሬ ኮሚቴ ተዋቅሮ ያ ኮሚቴ ስራ እየሰራ ነው ያለው እቅዶች እያወጣ ነው ያለው። ክብራቸውንም የሚመጥን የቀብር ስነሥርዓት ለማድረግ ዝግጅት ተጀምሯል። ከቀብር አስፈጻሚ ኮሚቴዎች አንዱ አቶ ያሌድ ኃይለማርያም ናቸው። ዘገባ ይኖረናል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ፣ አድማጮች ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ የኢሰመጉ መስራች የሰብአዊ መብት ተሟጋችና የአደባባይ ምሁር ፕሮፌሰር መስፍን ወልደማርያም ከዚህ ዓለም በሞት ተለይተዋል። ዛሬ የተቋቋመው የቀብራቸው አስፈጻሚ ኮሚቴ ለክብራቸው በሚመጥን መልኩ በሚሰናዳ ስነ ስርዓት ሽኝታቸው ይከናወናል ብሏል። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር መስፍንን የሀሳብ ልዕልና ምልክት ሲሉ አሞግሰዋቸዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በኢትዮጵያ የኮቪድ-19 ይዞታ ዜና ባለፉት 24 ሰዓታት ውስጥ 6139 ሰዎች የኮሮና ቫይረስ ምርመራ ተከናውኖላቸዋል። 784 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር አስታውቋል። 384ቱ የቫይረሱ ተጋላጮች የተገኙት አዲስ አበባ ውስጥ ነው። ኦሮሚያ ክልል 116፣ ድሬዳዋ ከተማ 84፣ ቤንሻንጉል ክልል 78፣ 40 ሰዎች በአማራ ክልል ተገኝተዋል። 26 በሀረሪ ክልል፣ 24 ሰዎች ሲዳማ፣ 6 ሰዎች በሶማሌ ክልል፣ አምስት ሰዎች ደግሞ በትግራይ ክልል የተገኙ መሆናቸውን ነው የሚኒስቴሩ መረጃ የዘረዘረው። እስካሁን በቫይረሱ መጠቃታቸው በሀገሪቱ በምርመራ የታወቀው ሰዎች ብዛት 75368 ሲሆን አሁንም በቫይረሱ የታመሙ ሰዎች ሲሆን አሁንም ቫይረሱ ያለባቸው ሕሙማን 42964 እንደሆኑና 31204 ሰዎች ግን ሙሉ በሙሉ ከህመሙ ያገገሙ መሆናቸውን የጤና ሚኒስቴር መረጃው ያሳያል። በተያያዘም ባለፈው የ24 ሰዓት ጊዜ ውስጥ ሰባት ሰዎች በኮቪድ-19 ምክንያት ህይወታቸው አልፏል። አምስት ሰዎች በአዲስ አበባ፣ አንድ በትግራይ ክልል፣ አንድ ሰው ደግሞ በሲዳማ ክልል ህይወታቸው ያለፈ መሆኑን የሚኒስቴሩ መረጃ አክሎ አስታውቋል። በአቶ ልደቱ አያሌው ክስ የመጀመሪያ ደረጃ መቃወሚያ መርምሮ ብይን ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬም ሌላ ቀጠሮ ሰጥቷል። በአቶ ልደቱ የዋስትና ይግባኝ ላይ ትናንት የግራ ቀኝ ክርክር የሰማው በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ውሳኔ ለመስጠት ለመስከረም 26 2013 ዓ.ም የመጀመሪያ ቀጠሮ ሰጥቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ማክሰኞ ምሽት የዩናይትድ ስቴትስ የመጪው ፕሬዝደንታዊ ምርጫ ተፎካካሪዎች ፕሬዝደንት ዶናልድ ትራምፕና ዲሞክራቱ ተቀናቃኛቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ያካሄዱት ክርክር በንትርክና በተመሰቃቀለ ሁኔታ አልፏል። ሁለቱ ፕሬዝደንታዊ ተፎካካሪዎች መራጮቻቸውን አንዱ ሌላውን ለመሪነት ብቁ አይደለም ብለው ለማሳመን ለዘጠና ደቂቃ ያደረጉት ሙከራ በመዘላለፍ የታጀበ ነበር። በሀገሪቱ ሁለት መቶ አምስት ሺህ ሰዎች ስለገደለው የኮቪድ አስራ ዘጠኝ ወረርሽኝ፣ ስለ መጪው ምርጫ ተአማኒነት፣ ፕሬዝደንቱ ለጠቅላይ ፍርድ ቤት ዳኝነት ስለመረጧቸው ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት እንዲሁም በዘር ግንኙነት ጉዳዮችና በአካባቢ ጥበቃ ጉዳዮች ዙሪያ ተከራክረዋል። ፕሬዚደንት ትረምፕ እንደ አውሮፓውያን አቆጣጠር በ2016ና ለፕሬዝደንትነት በተወዳደሩበት በ2017 ለፌዴራሉ መንግስት የከፈሉት የገቢ ግብር ለሁለቱም አመታት 750 ዶላር ብቻ ነው ያለውን በዚህ ሳምንት የወጣ የኒውዮርክ ታይምስ ጋዜጣ ሪፖርት በማጣጣል ተናግረዋል። ብዙ ሚሊዮን ዶላር ነው የከፈልኩት፣ ሲሉም ተሰምተዋል። ባይደን ይሄን ጊዜ የለም ከአንድ መምህር ያነሰ የገቢ ታክስ ነው የከፈለው ብለዋል። የትናንት ማታው ክርክር የፓርቲ ወገኝተኝነትን የተከተለ አስተያየት እየተሰጠበት ሲሆን በዚያው ልክ እንደፈለጉ በከባድ ቃላት በመወራወር መነታረክ የበዛበት የክርክሩ ሁኔታ የሰላ ነቀፋን እያስከተለ ነው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ባለም አቀፍ የኮቪድ-19 ወረርሽኝ ዜናዎች ህንድ ከአንድ ነጥብ ሶስት ቢሊዮኑ ሕዝቧ ስድስት ነጥብ ሁለት ሚሊዮን የሚበልጡ የኮሮና ቫይረስ ተያዦች እንዳሏት እየተናገረች ነው ይሁንና የሀገሪቱ የጤና ባለስልጣናት ባወጡት አዲስ ጥናት ቁጥሩ በአስር እጥፍ ሊበልጥ እንደሚችል አመልክተዋል። የህንድ የሕክምና ምርምር ተቋም ትናንት ባወጣው መግለጫ በተካሄደ ምርመራ ከአስር ዓመት በላይ ከሆኑ አስራ አምስት ሰዎች ውስጥ አንዱ ከቀደመ ከተጋለጡበት የኮሮና ቫይረስ የሰውነት መከላከያ አዳብረው ተገኝተዋል ይላል። ይህ የታወቀው ካለፈው ነሐሴ አጋማሽ እስከ መስከረም አጋማሽ ድረስ በሀገሪቱ ዙሪያ ከ29 ሺህ ሰዎች ላይ በተወሰደ የደም ናሙና ምርመራ እንደሆነም አስታውቀዋል። በምርመራው በከተሞች የድሆች አካባቢዎች ከተመረመሩት ውስጥ 15 ነጥብ 6 ከመቶ የበሽታው መከላከያ በሰውነታቸው የተገኘ ሲሆን፣ በተቀረው የከተሞች አካባቢ 8 ነጥብ 2 ከመቶ ነዋሪ በገጠር ደግሞ 4 ነጥብ 4 ከመቶ ነዋሪ ላይ እንደተገኘ ነው የተቋሙ ኃላፊ ያስታወቁት። በኮሮና ቫይረስ ተያዦችና በበሽታው በሞቱ ሰዎች ቁጥር ህንድን የምትበልጣት ዩናይትድ ስቴትስ ብቻ ነች። ኮቪድ-19 በዓለም ዙሪያ ከአንድ ሚሊዮን በላይ ሰዎች የገደለ ሲሆን ዩናይትድ ስቴትስ 205 ሺውን፣ ህንድ 97 ሺህ፣ ብራዚል ደግሞ 142 ሺውን ይዘዋል። ይህ በዚህ እንዳለ አለም አቀፉ ወረርሽኝ በመጋቢትና በሚያዚያ ወር ዩናይትድ ስቴትስ ውስጥ እጅግ ጸንቶባት በነበረችው በኒውዮርክ ከተማ በየቀኑ የሚገኙት የቫይረሱ ተያዦች ቁጥር በአሁኑ ጊዜ በሶስት ከመቶ መጨመሩን የከተማዋ ከንቲባ ቢል ደብላዚዮ ትናንት አስታወቁ። ከሰኔ ወር ወዲህ የታየ ከፍተኛ አሃዝ መሆኑም ተመልክቷል። ቀደም ብሎ የከተማዋ ባለስልጣናት ብሩክሊንና ኩዊንስ ውስጥ ያሉ ስምንት ሰፈሮች ያለው ይዞታ አሳሳቢ መሆኑን ተናግረው ነበር ተብሏል። የዓለም የጤና ድርጅት በኮንጎ ዲሞክራሲያዊት ሪፐብሊክ የኢቦላ ወረሽኝ እርዳታ ሰራተኞች በሆኑ የአገሩ ሰዎች ተፈጸሙ የተባሉ ወሲባዊና ሌሎችም ያልተገቡ አድራጎቶች እንመረምራለን ሲል አስታውቋል። አንድ አመት የፈጀ ምርመራ ያደረጉት ደኒው ሂማኒቴሪያን ና ቶምሰን ሮይተርስ ፋውንዴሽን 51 ሴቶችን ቃለመጠይቅ አድርገው ያወጡት አዲስ ሪፖርት በአውሮፓውያን ከ2018 እስከ 2020 በነበሩት ዓመታት የደብሊዩ ኤችኦ ሰራተኞች ነን ባሉ ወንዶች ጥቃት እንደደረሰባቸው ዘርዝሯል። በተባበሩት መንግስታት ድርጅት የህጻናት እርዳታ ዩኒሴፍ፣ ሜዲሰን ሳን ፍሮንቴ ማለት ድንበር የለሽ ሐኪሞች፣ ኦክስፋም፣ ወርልድ ቪዥን፣ አይኦኤም እና በኮንጎ ጤና ሚኒስቴር ሰራተኞችም የተፈጸሙ ያላቸውን ያልተገቡ አድራጎቶች ሪፖርቱ ዘርዝሯል። መርማሪዎቹ ያነጋገሯቸው እማኝ ሴቶች አብዛኞቹ እንዳሉት ብዙዎቹ ወንዶች ሴቶቹን መጠጥ እያጠጡ ስራ እናስቀጥርሻለን ወይም ከስራ እናስባረርሻለን በማለት በግድ ወይም በማግባባት ወሲባዊ ግንኙነት እንዲፈጽሙ አድርገዋቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መስከረም 20 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ፕሬዚዳንት ዶናልድ ትራምፕና የቀድሞ ምክትል ፕሬዚዳንት ጆ ባይደን በተጧጧፈውና ዘለፋ ጭምር በተለዋወጡበት በትላንቱ ማክሰኞ ምሽት የመጀመሪያው ፕሬዚዳንታዊ ክርክራቸው የፖሊሲ ሀሳቦቻቸውን አቅርበዋል። ክርክሩ የተካሄደው ለምርጫው አምስት ሳምንታት ሲቀሩት ነው። ሶስት የቪኦኤ ዘጋቢዎች ግጭት የተሞላበት ነበር የተባለውን ክርክር አሰናድተውታል። ደረጀ ደስታ እንደሚከተለው ያቀርበዋል። መላው ዓለም አንድ ሚሊዮን፣ በዩናይትድ ስቴትስ ደግሞ ከ200 ሺህ በላይ ሰዎችን ህይወት የቀጠፈው የኮቪድ-19 ጉዳይ አንዱ መነጋገሪያ ሆነዋል። የዲሞክራቲክ ፓርቲ ፕሬዚደንታዊ እጩ ጆ ባይደን እንዲህ አሉ። ፕሬዚደንቱ ምንም እቅድ የላቸውም ምንም ያቀዱት ነገር የለም ካለፈው የካቲት ጀምሮ ይህ ቀውስ ምን ያክል ከባድ እንደነበረ ያውቁ ነበር ፕሬዝደንት ትራምፕ ደግሞ በበኩላቸው ለችግሩ የተሳካ ምላሽ እንዲገኝ እያደረጉ መሆናቸውን ሲገልጹ እንዲህ ብለዋል የሆስፒታል አልባሳትን አቅርበናል የፊት ጭንብሎችንም አቅርበናል የመተንፈሻ መሣሪያዎችን ወይንም ቬንትሌተሮችን አቅርበናል። እናንተ ብትሆኑ እነዚህን የመተንፈሻ መሳሪያዎች ማቅረብ አትችሉም ነበር። አሁን ደግሞ ለክትባቱ ሳምንታት ብቻ ናቸው የቀሩነው። ባይደን ፕሬዚደንት ትራምፕ ለ20 ሚሊዮን አሜሪካውያን የጤና መድህን ይሰጣል ያሉትን ኦባማ ኬር እየተባለ የሚጠራውን ተመጣጣኝ የጤና እንክብካቤ ህግ እንዲቋረጥ ይፈልጋሉ ብለዋል። ፕሬዚደንት ትራምፕ ደግሞ ህጉ ህገ መንግስታዊ አይደለም፣ ለተጠቃሚዎችም አማራጮችን የሚያሳጣ ነው ብለውታል። ባይደን በበኩላቸው እሳቸው በሚያስፋፉት ኦባማ ኬር ስር መራጮች የግላቸውን የጤና መድህን ይዘው መቀጠል ይችላሉ በማለት እንዲህ ብለዋል ይችላሉ ያደርጉታል። በእኔ ዕቅድ ውስጥም ያሉ ናቸው። ክርክሩ አንዳቸው አንዳቸውን ሳያስጨርሱ ጣልቃ መግባት የበዛበት ነበር። ብዙ ጊዜ ጣልቃ የሚገቡት ፕሬዚደንት ትራምፕ ደግሞ እንዲህ ብለዋል። ኦባማ ኬር ጥሩ አይደለም። የተሻለ አድርገነዋል ትራምፕ ባይደን የህክምና አገልግሎትን በመውረስ የህዝብ ማድረግ ይፈልጋሉ በማለት ከሰዋቸዋል። ብርቱ ክርክር የቀሰቀሰው ሌላኛው ነጥብ በቅርቡ የሞቱትን የጠቅላይ ፍርድ ቤት ዳኛ ሩት ባዴር ጊንስበርግን ለመተካት ፕሬዚደንት ትራምፕ ያቀረቧቸው እጩ ነበሩ። ትራምፕ በእጩነት ያቀረቡት ወግ አጥባቂዋን ዳኛ ኤሚ ካኒ ባረትን ሲሆን እጩነታቸውን እንዲጸድቅ የተፈለገው በብዙ ክፍለ ግዛቶች መራጮች ድምፅ መስጠት በጀመሩበት ወቅት ነው። ባይደን የጊንስበርግ ቦታ መሙላት የሚችለው በሚቀጥለው ዳር የሚያሸንፈው ሰው ነው በማለት እንዲህ ብለዋል። የአሜሪካ ህዝብ የጠቅላይ ፍርድ ቤቱ ዳኛ ማን መሆን እንዳለበት የመወሰን መብት አለው። ፕሬዚደንት ትራምፕ ግን ጊዜው ምንም ይሁን ምን ክፍት የሆነውን ቦታ መሙላት የእሳቸው ኃላፊነት መሆኑን ተናግረዋል። ምርጫውን አሸንፈናል፣ ስለዚህ እሳቸውን ለመምረጥ መብት አለን። የትራምፕ የምረጡኝ ዘመቻ ኃላፊ ቲም ማርታፍ በክርክሩ ውጤት ደስተኛ መሆናቸውን ገልጸው እንደዚህ ብለዋል። ተመልካቾች ያዩት ነገር ቢኖር ፕሬዚደንት ትራምፕ እያንዳንዱን የክርክር እንቅስቃሴ እየተቆጣጠሩ መሆኑን ነው። እኔ እንደሚመስለኝ በአብዛኛው ባይደን ደካማ መሆናቸውንና ዙሪያውን እየተመለከቱ የሚያወያየውን ሰው እርዳታ ሲማጸኑ የተመለከትኩ ይመስለኛል። ተንታኞች ግን በክርክሩ ማንም አሸናፊ አለመሆኑን ይናገራሉ። ከጆርጅ ሜሰን ዩኒቨርሲቲ ጄሚ ሜየር እንዲህ ብለዋል። ባይደን ሲናገሩ ብዙ ጊዜ ለአስር 20ና 30 ሰከንዶች ነጥቦቻቸውን ሳያዛንፉ የሚናገሩበት እድል ያገኛሉ። ከዚያ በኋላ ግን በየመካከሉ ጣልቃ በሚገቡት ፕሬዚደንት ትራምፕ ንግግራቸውን አሁንም አሁንም ለማቋረጥ ይገደዳሉ። ስለዚህ በዚህ ፕሬዚዳንታዊ ክርክር ማን አሸነፈ ለማለት አይቻልም። ምክንያቱም ፕሬዚደንቱ በእርግጠኝነት ምንም አይነት ፕሬዚዳንታዊ ክርክር እንዳይኖር አድርገዋል። ትናንት ምሽት በሪፐብሊካን እጩ ፕሬዚደንት ትራምፕና በዲሞክራቲኩ ተፎካካሪያቸው በቀድሞ ምክትል ፕሬዚደንት ጆ ባይደን መካከል በተካሄደው ክርክር ዙሪያ ያለው አስተያየት በፓርቲዎች ወገንተኝነት የተከፈለ ነው። ይሁን እንጂ የክርክር መድረኩ ሁሉም ያለተጠያቂነት እንዳሻቸው የሚናገሩበት እየሆነ መምጣቱም ጠንካራ ትችት አስነስቷል። የሪፐብሊካን ፓርቲ ብሔራዊ ኮሚቴ ሊቀመንበር ሮና መክዳንኤል እንዲሁም በትዩት ገጻቸው የሚከተለውን ብለዋል። ለዘጠና ደቂቃ ፕሬዚዳንት ትራምፕ በራስ መተማመን ነበራቸው። ለምን በድጋሚ መመረጥ እንደሚገባቸውም ምክንያታቸውም በሚገባ አቅርበዋል። ታክስ እንዲጨመር የሚያደርገውን ስራ የሚያጠፋውንና የማህበረሰቡን የበለጠ ለአደጋ የሚያጋልጠውን የጆ ባይደን ስር ነቀል ፖሊሲዎችን በሚገባ የተቹ ይመስለኛል። ተሰሚነት ያላቸው ዲሞክራቶችም የቀድሞ ምክትል ፕሬዝደንት ጆ ባይደንን የክርክሩ አሸናፊ በማድረግ ፕሬዝደንት ትራምፕ ለሁለተኛ ጊዜ እንዳይመረጡ አሳማኝ ምክንያት ማቅረባቸውን ተናግረዋል። ቀደም ሲል በማጣሪያው ምርጫ የዲሞክራቲክ እጩ ተወዳዳሪ ሆነው ከባይደን ጋር ተፎካካሪ የነበሩት የኒው ጀርሲው ሴኔተር ኮሪ ቡከር በትዊት ገጻቸው ላይ ባሰፈሩት ጽሑፍ የትራምፕን ንግግር ነቅፈዋል። ፕሬዚደንት ትራምፕ የነጭ በላይነትን የሚያራምዱ ወገኖችን በይፋ ማውገዙን ያልተቀበሉ ሲሆን እንዲያውም የእሳቸው ደጋፊዎች እንዲሆኑ መጋበዛቸውን በክርክራቸው አመላክተዋል በማለት የኮነኑት ኮሪ ቡከር እንዲህ ብለዋል ዶናልድ ትራምፕ በቅጥፈታቸው፣ በጎጠኝነታቸው፣ በአደገኛና ግድለሽ አመራራቸው ይህንን አገር አወርደዋል። ክርክሩን የተከታተሉት በርካታ ሰዎች በሁለቱ እጩዎች መካከል የተካሄደው ክርክር መጯጯህ የበዛበት መሆኑን ተናግረዋል። ከነዚህ አንዷ የሆኑት የዋሽንግተን ፖስት ጋዜጣ የዓለም አቀፍ አስተያየቶች ኤዲተር ካረን አቲሃ ክርክሩን አገራዊ ውርደት ብለውታል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ደረጀ ደስታንና ዘጋቢዎቻችንን እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መስራች የሰብአዊ መብት ተሟጋችና የአደባባይ ምሁር ፕሮፌሰር መስፍን ወልደ ማርያም ሕይወታቸው አልፏል። ዛሬ የተቋቋመው የቀብር አስፈጻሚ ኮሚቴ ለክብራቸው በሚመጠን መልኩ በሚሰናዳ ስነ ስርዓት ሽኝታቸው ይከናወናል ብሏል። ጠቅላይ ሚኒስትር አብይ አህመድ የሀሳብ ልዕልና ምልክት ሲሉ አሞግሰዋቸዋል። መለስካቸው አምሃ አጠር ያለ ዘገባ አለው እንደ ኢትዮጵያ ዘመን አቆጣጠር በ922 ዓ ም በአዲስ አበባ ከተማ በ6 ኪሎ አካባቢ የተወለዱት ፕሮፌሰር መስፍን ወልደማርያም ዘመናዊ ትምህርታቸውን የተከታተሉት በቀድሞ ተፈሪ መኮንን ትምህርት ቤት፣ በህንድ ፑንጃብ ዩኒቨርሲቲ፣ በዩናይትድ ስቴትስ ኦፍ አሜሪካ በክላርክ ዩኒቨርሲቲ ነበረ። ፊት ቀዳማዊ ኃይለስላሴ ዩኒቨርሲቲ ኋላ ደግሞ አዲስ አበባ ዩኒቨርሲቲ ሲያስተምሩ የኖረው በ1983 ዓ ም በጡረታ እንደተገለሉ ይነገራል። በዩኒቨርሲቲ ቆይታቸው ኢንትሮዳክሽን ቱ ኢትዮጵያን ጂኦግራፊ በሚል ርዕስ በኮሌጅ ደረጃ የማስተማሪያ መጽሐፍም በማስተማር ዘመናቸው ጽፈዋል። ለብዙ ዓመታትም አያሌ ተማሪዎች ተምረውበታል። ስማቸውን ለመጪዎቹ ትውልዶችና ዘመናት ተሸክሞ የሚኖረውን ስራቸውን የሰሩትም ከዚህ በኋላ ነው። ኢህአደግ ኢትዮጵያን ከተቆጣጠረበት ማግስት ጀምሮ በ1984 ላይ የኢትዮጵያ ሰብዓዊ መብቶች ጉባኤን ከሌሎች መሰል ጓደኞቻቸው ጋር መሠረቱ። ለአያሌ ዓመታትም ይህን ድርጅት ሲመሩ ቆይተዋል። ፕሮፌሰር መስፍን የማይታክቱ ሠራተኛ፣ የማይፈሩ የሰው ልጆች መብቶች ታጋይ እንደሆኑ ቀድሞም አሁንም አያሌ ሰዎች እየመሰክሩላቸዋል። ዛሬም የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ሲሉ አሞግሰዋቸዋል። የሐሳብ ልዕልና ምልክት፣ የሰላማዊ ትግል አርአያ፣ ላመኑበት ነገር እስከ መጨረሻው ሞጋች፣ ላመኑበትም እውነት ብቻ የሚቆሙት ፕሮፌሰር መስፍን ወልደማርያም በማረፋቸው ጥልቅ ሐዘን ተሰምቶኛል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ጠቅላይ ሚኒስትር አብይ ያስተላለፉት የማጽናኛ መልእክት። ፕሮፌሰር መስፍን ወልደ ማርያም በአንድ ወቅት ለቪኦኤ በሰጡት ቃል አገርን የሚያድን ውይይት መነጋገር እንደሆነም የማይሞት መልእክት አስተላልፈዋል። እኔ እንደሚመስለኝና እንደሚገባኝ ከባለስንቱ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት አርባ ዓመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሯለን ማስተዋል እንችላለን። ይሄ ነገር እዚህ አይደርስም፣ እዚህ አይመጣም። የኢትዮጵያ ሕዝብ ዝም ብሎ አድፍቶ ተፈላለም ይቆያል ብሎ መገመት በፍጹም አይቻልም። እነዚህ ሁሉ እዚህ አካባቢያችን መልሳችንን ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርሲያ ጥላቻ የትም ማያደርስም ቁልቁለት ነው። ዳገቱን በቲቻለ መጠን የቧጠት ቢሆን ለመውጣት መሞከር አለብን። ኢትዮጵያን የኢትዮጵያን ህዝብ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያደናቸው ህዝባችን ካየነው ነው መቀሪያ አሰጣይ ውርደት ውድቀት ሊያደናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው። ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው። እንጂ ሰሞኑን በህይወታቸው ዙሪያ ሰፋ ያለ ዝግጅት ይዘን እንቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል በዛሬ እለት ህይወታቸው ያለፈው ፕሮፌሰር መስፍን ወልደ ማርያም ለህይወታቸው ማለፍ ምክንያት ኮቪድ-19 መሆኑ ታውቋል። ፕሮፌሰር በቤት ውስጥ የምታግዛቸው ልጅ በኮቪድ-19 መያዟ ከታወቀ በኋላ እርሳቸውን ምርመራ ሲደረግላቸው በቫይረሱ መያዛቸው ስለተረጋገጠ ወደ ቅዱስ ጳውሎስ ሚሊኒየም ሜዲካል ሆስፒታል ተወስደው በዚያው ተኝተው እንዲታከሙ ተደርጎ እንደነበረ የቅርብ ቤተሰብና ከቀብር አስፈጻሚ ኮሚቴዎች አንዱ የሆኑት ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ለአሜሪካ ድምጽ ገልጸዋል። በኋላም በዚያው ሆስፒታል አስራ አንድ ቀናት የህክምና ክትትል ሲደረግላቸው ቆይቶ ትላንት ማክሰኞ ምሽት አምስት ሰዓት አካባቢ ህይወታቸው አልፏል። ፕሮፌሰር መስፍን ለክብራቸው በሚመጥን መልኩ የቀብር ስነ ስርአታቸውን ለማከናወን ዝግጅት እየተደረገ መሆኑን አቶ ያሬድ ገልጸዋል። በስልክ አጠር ያለ ቆይታ አድርገን ነበር። ዛሬ እንግዲህ ያው ታዋቂው የሰብአዊ መብት ተሟጋች ፕሮፌሰር መስፍን ይወታቸው አርፏል ባደረባቸው ህመም ምክንያት። የቀብር ስነስርዓታቸውን በተመለከተ ዛሬ ኮሚቴ ተዋቅሮ ያ ኮሚቴ ስራ እየሰራ ነው ያለው እቅዶች እያወጣ ነው ያለው እስክ- ክብራቸውንም የሚመጥን የቀብር ስነስርዓት ለማድረግ ዝግጅት እየተ- ተጀምሯል። በዛ ላይ ልጆቻቸው በተለይም ሁለቱ ልጆቻቸው ከሀገር ውጭ ስላሉ እና ወደ ኢትዮጵያ የሚመጡት ዊኬንዱ ሉ ተብሎ ስለሚጠበቅ የእነሱንም መምጣት ታሳቢ በማድረግ በቀጣዮቹ ቀናቶች ከሚቀጥለው ሳምንት መጀመሪያዎቹ ላይ የቀብር ስነ ስርዓታቸው ይፈጸማል። የት እንደሚደረግ ትክክለኛ ቀኑን ሰዓቱን በተመለከተ ዝግጅቱን ጉዳይ በኃላፊነት የወሰደው ኮሚቴ ለመገናኛ ብዙሃንም ለህዝብም የታሰቡትን ዝግጅቶች እና ቀኑን፣ ሰዓቱን፣ ቦታውን ይፋ ያደርጋል። አቶ ያሬድ እንግዲህ የኢትዮጵያ መንግስት የቅብር ስነ ስርዓታቸውን በተመለከተ የቅብር ስነስርዓት አፈጻጸሙን በተመለከተ በተለየ ሁኔታ ሊደረግ የሚችልበትን መንገድ ከኢትዮጵያ መንግስት በኩል ኮሚቴውን ያነጋገረ አካል አለ? አዎ፣ ከመንግስት በኩል ከአዲስ አበባ መስተዳደርም በተለያየ ደረጃ የሚገኙ የመንግስት ባለስልጣናትም የኮሚቴውን ሰብሳቢ የሆኑትን ሰዎች በማነጋገር እስካሁን ድረስ ሙሉ ድጋፋቸውን እየሰጡ ነው ቀብር ስነስርዓታቸውን በአማረ መልኩ ለሀገር ያበረከቱትን አስተዋጽኦ በሚመጥን መልኩ እንዲካሄድ በመንግስት በኩል የአስፈላጊውን ድጋፍ ሁሉ ሊያደርጉ ዝግጁ መሆናቸውን ጭምር በኮሚቴው ሰብሳቢ በኩል ገልጸውልናል እና ያው ይሄ የቀብር ስነስርዓታቸው የመንግስት ድጋፍ ጭምር ተደርጎበት እንደሚካሄድ እሱን በእርግጠኝነት መናገር ይችላል። ፕሮፌሰር መስፍን ወልደ ማርያም የታወቁ የአደባባይ ምሁር፣ የሰብአዊ መብት ተሟጋች ናቸው። እንደምናውቃቸው ከትልቁም ሰው ከወጣትም ከሁሉም ጋር ሀሳባቸውን በግልጽ ፊት ለፊት በመናገር የሚታወቁ አንጋፋ ምሁር ናቸው። በዛው መጠንም ደግሞ ፕሮፌሰር መስፍን በህይወት እያሉ የተለያዩ ነገሮችን በተመለከተ ፍጻሜያቸውን ስንብታቸውን በተመለከተ ኑዛዜዎችን አስቀምጠዋል ተብሎ የሚነገሩ ነገሮች ነበሩና፣ እነሱስ በዚህ የቀብር አፈጻጸማቸው ላይ ቦታ የሚያገኙበት ሁኔታ አይኖር ይሆን ወይም ኮሚቴው ይህንን ያየው የተመለከተው ነገር አለ? እንግዲህ የኑዛዜ ነገር ሁልጊዜ ለቤተሰብ ነው የሚተወው። ኑዛዜ ሲናዘዙም አንድ ሰው ቀብሩንም፣ ሌሎቹንም ነገሮች ቤተሰብና በቅርብ ያሉ ሰዎች የሚችሉትን እንዲያደርጉ በማሰብ ነው። እና ምን ተናዘዙ የቀብር ስነ ስርዓታቸው በምን መንገድ እንዲፈጸም ፈለጉ የሚለውን ቤተሰብና ኮሚቴው እየተነጋገረበት ነው ያለው። ያንንም ጭምር በይፋ ወደፊት በሚወጣው ለሚዲያዎች ለመገናኛ ብዙኃን በሚገለጸው አግባብ አዘጋጅ ኮሚቴው ከቤተሰብ ጋር ከተማከረ በኋላ ምንድነው የተናዘዙት፣ ምንድን ነው የሚደረገው የሚለውንም አብሮ ምናልባት በቀጣዮቹ ቀኖች ውስጥ ይፋ ያደርጋል እና እዛ ውስጥ ብዙ ዝርዝር አሁን ባለው ደረጃ ለመግባት አልችልም፣ ግን ምንም ጥያቄ የለውም እሳቸው ያሰቡት የፈቀዱት ነገርም እንደሚደረግ ተስፋ አለኝ። ይሄንኑ አሁን በዚህ ሰዓት ልልሽ የምችለው ጽዮን ይሄንን ብቻ ነው። ስለዚህ አሁን የሚነግሩኝ ዞሮ ዞሮ ከሰኞ በኋላ ባሉት ቀናት ውስጥ የቀብር ስነ ስርዓታቸው እንደሚፈጸም በጊዜያዊነት እንደተያዘ ነው። አዎ እርግጠኝነት መናገር የምችለው ቀብሩ ከሰኞ በፊት አይፈጸምም፣ ከሰኞ በኋላ በትክክል ቀኑን ሰዓቱን ቦታውን ግን ኮሚቴው ልክ እንደወሰነ ያሳውቃል ከሰኞ በፊት እንደማይፈጸም ግን እሱን እርግጠኛ ሆኜ እሱን መናገር ይችላሉ በጣም አመሰግናለሁ አቶ እያሬድ እግዜር ይስጥልል ለጊዜዎት እኔም እግዚአብሔር ይስጥልኝ በዚህ አጋጣሚ ወዳጅ ዘመዶቻቸውን ልጆቻቸውን አፍቃሪዎቻቸውን በጠቅላላ እግዚአብሔር ጽናቱን እንዲሰጣቸው እመኛለሁ እዝጌር ይስጥልኝ ሲሆናል የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ፕሮፌሰር መስፍን ወልደ ማርያም በአሜሪካ ድምጽ በተለያዩ ጊዜ ብዙ ቃለ ምልልሶችን ሰጥተዋል። በሕይወት ዘመናቸው ያበረከቱትን አስተዋጽኦ የሚያስታውስ ሰፋ ያለ ዝግጅት በሌላ ጊዜ እናስደምጣችኋለን። አሁን ወደ ተከታዩ ዘገባ እንለፍ። አቶ ልደቱ አያሌው ክስ የመጀመሪያ ደረጃ መቃወሚያ መርምሮ ብይን ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬም ሌላ ቀጠሮ ሰጠ። በአቶ ልደቱ ዋስትና ይግባይ ላይ ትላንት የግራ ቀኝ ክርክር የሰማው በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ውሳኔ ለመስጠት ለመስከረም 26 2013 ዓ ም የመጀመሪያ ቀጠሮ ሰጥቷል። ሙክታር ጀማል ዝርዝራለሁ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ሕገወጥ መሳሪያ ዝውውር አዋጅ ቁጥር 1176 ህዝባር 2012 አንቀጽ 22 ህዝባር 3ን ተላልፏል ብለው በአዳማ ችሎት የቀረቡት አቶ ልደቱ አያሌው ክስ መዝገብ ለዛሬ የቀረበው የክስ መቃወሚያዎች አግባብነት ካለው ሕግ ጋር መርምሬ ትዕዛዝ ለመስጠት ጊዜ ይሰጠኝ ብሎ ፍርድ ቤቱ በጠየቀው መሠረት ነው። በመስከረም 12 2013 መርምሬ ትዕዛዝ ለመስጠት በቂ ጊዜ አላገኘውም ብሎ የነበረው ፍርድ ቤት በዛሬው ቀጠሮ መዝገቡ ለምርመራ አስቀድሞ ስላልወጣና ዛሬ ለችሎት የቀረበ በመሆኑ ይህም የፍርድ ቤቱ አሰራር ችግር መሆኑን በመግለጽ ይቅርታ የጠየቁት የችሎቱ ዳኞች በቂ የምርመራ ጊዜ ለማግኘት ሲባል እና በአቶ ልደቱ ጠበቆች በኩል በቀረበው የክስ መቃወሚያዎች ላይ ብይን ለመስጠት እንደገና ለመስከረም 28 2013 ቀጠሮ ተሰጥቷል። በትላንትና ዕለት በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት በታገደው የአቶ ልደቱ አያሌው ዋስትና ላይ ክርክር ለማድረግ የተቀጠረው ችሎት ግራ ቀኙን ክርክር ሰምቷል። የኦሮሚያ ጠቅላይ አቃቢ ሕግ በዋስትና ሂደቱ ላይ ሁለት መቃወሚያዎችን አቅርቧል። አቶ ልደቱ ለሕክምና ውጭ አገር ከሄዱ ሊጠፉ ስለሚችሉ እና ከእስር ቤት ከተለቀቁ የፖለቲካ ሰው ከመሆናቸው አንጻርና ደጋፊዎች ስላላቸው መረጃ ሊያሸሹ ስለሚችሉ የዋስትና መብታቸው እንዳይጠበቁ ሲል ለፍርድ ቤቱ መከራከሪያውን አቅርቧል። የአቶ ልደቱ አያሌ ጠበቆች በበኩላቸው አቶ ልደቱ ባለፈው ዓመት የልብ ቀዶ ሕክምና አድርገው በዓመቱ እንዲመለሱ ቀጠሮ የተያዘላቸውና የአዝመ ህመምተኛም ስለሆኑ በቀጠሯቸው ተገኝተው መታከም ባለመቻላቸው ጤናቸው አደጋ ውስጥ መሆኑን ገልጸዋል። የህመም ደረጃቸው ደግሞ ለኮሮና ወረርሽኝ ከፍተኛ ተጋላጭ የሚያደርግ በመሆኑ ከእስር ቤት ውጪ ሆነው ክሳቸውን እንዲከታተሉ ጠይቀዋል። በዋስትና ከተፈቱ መረጃ ያሸሻሉ ለተባለው መቃወሚያ መሳሪያውንም ጨምሮ ሁሉም መረጃ በእጃቸው እያለ ሊደበቅ የሚችል መረጃ የለም ብለዋል የአቶ ልደቱ ጠበቆች። አቶ ልደቱ በማከልም ራሳቸው ለፍርድ ቤቱ እንዳስረዱት መንግሥት ራሱ ባስታጠቀኝ መሳሪያ ህገወጥ ነው ብሎ ከሶኝ ሲያበቃ በመቶ ሺህ ብር ዋስትና እንድፈታ ፍርድ ቤት ከፈረደልኝም በኋላ አላግባብ ታስሬ ይገኛለሁ ሲሉ ለፍርድ ቤቱ አስረድተዋል። እኔ ከዚህ ቀደምም ውጭ አገር ሄጄ ሕክምና ተከታትዬም ይሁን በሌላ ጉዳይ ወደ አገሬ በሰላም መመለሴ በቂ ሪከርዶች አሉኝ ያሉት አቶ ልደቱ አሁን ከሀገር የምሸሽበት ምክንያት የለኝም ብለዋል ፍርድ ቤቱ የግራ ቀኙን ክርክር ከሰማ በኋላ የዋስትና ጉዳይን በተመለከተ ውሳኔ ለመስጠት ለመስከረም 26 2013 ቀጠሮ ሰጥቷል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱር ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶትኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት عبر رنا التون عبر راح تونو وودي سكتتها وزكاة نلف <applause> የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤቶቻቸው ወሰኑ። ውሳኔውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምጽ በስልክ አስታውቀዋል። በዞኖቹ ከሚነገረው ውጭ በፌዴራል መንግስትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር ግን የለም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። የደቡብ ምዕራብ ኢትዮጵያ ክልል በሚል ይደራጃሉ የተባሉ ዞኖች የከፋ፣ የዳውሮ፣ የሸካ፣ የበንቺ ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳ ህዝቦች ናቸው። ዞኖቹ በምክር ቤቶቻቸው በአንድነት ለመደራጀት በሙሉ ድምፅ መወሰናቸውም ተሰምቷል። የከፋ ዞን ምክር ቤት ዋና አፈ ጉባኤም ወይዘሮ ሊከለሽ ጌቱ እንዳሉት የከፋ ዞን ምክር ቤት ከአጎራባች አምስት ዞኖችና ከአንድ ልዩ ወረዳ ጋር በክልል ለመደራጀት ወስኗል። ከምክር ቤቱ ውሳኔ ባለፈ ህዝቡ ምን ይላል የምለውን በየደረጃ ህዝብን የሚወክሉ አካላትን በመጥራትም ህዝብ ጋር በመውረድም ሲያነጋግሩ ቆይተዋል። የመጀመሪያ አማራጭ ያው በራስ ራስን የማስተዳደር ጥያቄ ነበር። እሱ ያው ሳይሆን ሁለተኛ አማራጭ የተቀመጠው አንድ አካባቢ የሚኖሩ ህዝቦች ቢያንስ ደቡብ ክልልን በሶስት ቦታ ሩ አራት ቦታ ብምል የተቀመጠ አቅጣጫ ተይዞ ከዚህ ቀደምም በየደረጃ ህዝቡ ተወያይቶ የመጀመሪያ አማራጭ ካልተሳካ እነዚህ አምስቱ ዞኖችና አንዱ ልዩ ወረዳ በባህል ቋንቋ፣ በተለያዩ ነገሮች ማህበራዊ ትስስር ጠንካራ ግንኙነት ያላቸው በኢኮኖሚ እንቅስቃሴ ደረጃ፣ በማህበራዊ እንቅስቃሴ ደረጃ፣ በፖለቲካ እንቅስቃሴ ደረጃ ተመሳሳይነት ያላቸው በጋብቻ በሌሎች ነገሮች የተሳሰሩ ህዝቦች ስለሆኑ አንድ ላይ ብንደራጅ እንፈልገውን የልማት ጥያቄያችን፣ የመልካም አስተዳደር ጥያቄያችን በቅርበት ይመለስልናል በሚል የተፋ ዞን ምክር ቤት በሙሉ ድምፅ ያጸደቀበት አግባብ ነው ያለው። ከዚህ በፊት የከፋ ዞን ብቻውን በክልልነት እንዲደራጅ ወስኖ የነበረውን ውሳኔ ትላንት በተካሄደው አራተኛ ዙር ስምንተኛ ዓመት አራተኛ አስቸኳይ ጉባኤ ምክር ቤቱ አሻሽሎታል። የዳውሮ ዞን ምክር ቤትም ተመሳሳይ ውሳኔ ማስተላለፉን የዞኑ ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገሉ ተናግሯል። ነባራዊ ሁኔታን ታሳቢ በማድረግ ፍትሐዊ የኢኮኖሚ፣ ማህበራዊና ፖለቲካዊ ተጠቃሚ ለመሆን ተቀራራቢ መልካም መልካምድራዊ አቀመጥና ተመሳሳይ ስነ ልቦና ካላቸው ዞኖችና ልዩ ወረዳ ጋር በመስማማት ክልል ለመመሰረት አማራጭ ሀሳብ ቀርቦ ከስምምነት ተደርሷል ነው ያሉት። በዞን ምክር ቤቱ በትላንትና ዕለት ባካሄድ ነው ጉባኤ ህዝባችን ቀደም ሲልም ያመነ ህዝብ ስለሆነ ህዝብ ተወካዩ በትክክል ይህን ጉዳይ ተቀብሎ ወስዶ ከደቡብ ምዕራብ ህዝቦች ጋራ በጋራ ብንደራጅ ማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታችንን በጋራ አስጠብቀን እንሄድ እንችላለን። ማህበራዊ ስራችን ስነ ልቦናችን አንድ ስለሆነ ከነዚህ ህዝቦች ጋር ብንደራጅ በጋራ መልማት እንችላለን የሚል ሀሳብ በመውሰድ ትናንትና ወስኗል። በሌላ በኩል የዳውሮ ዞን ዋና አስተዳዳሪ አቶ ተክላይ በዛብህ ዳውሮ ከእነዚህ መዋቅሮች ጋር አንድ ክልል ሆኖ ለመደራጀት ምክር ቤቱ በሙሉ ድምጽ በወሰነ ውሳኔ ላይ ቀደም ሲል የዞኑ ህዝብ እንደተወያየበት ለቪኦኤ በስልክ ተናግሯል። የዳሮ ህዝብ ከምክር ቤት አስቀድሞ ማህበራዊ መሰረት ይወክላሉ የተባሉ ሰዎች በተለያዩ ጊዜ ተሰብስቦ ተባይቶበታል። አንደኛ እሱ ነው። ሁለተኛ ደግሞ ቀጣይ የህዝብ ድምፅም የሚሰጥበትና ሁሉም ህዝብ የሚሳተፍበት ነው የሚሆነው። ከዚህ በፊት ግን ተደጋጋሚ የሆኑ ውይይቶች ተካሂዶበታል። እነዚህ አካባቢዎች በአንድነት ቢደራጁ ሊኖር የሚችለውንም ጥቅም እንዳጠኑና ይህንን መሰረት በማድረግ እዚህ ውሳኔ ላይ መድረሳቸውም ገልጠዋል። ወይዘሮ ሊከለሽና አቶ ተክለ በቀጣይ ስለሚኖረው ሂደትም ገልጠዋል። ቀጣይ የሚሆነው እዚህ ውሳኔ ሳጃ ድምጽ ሁሉም ህዝብ ይሳተፍበታል። ሁሉም ስድስቱ ማወቅ አምነስት ዞንና አንድ ልዩ ወረዳ ህዝብ ድምጽ ይካሄዳል። በክልል እንደራጃለን የሚለው ከዛ በኋላ ተረጋግጠው ከመሰረታዊ የሆኑ ህገ መንግስትና ሌሎች ህቦች መወጡ እና ለህዝብ ትችት የሚቀርቡ ይሆናል። እነዚህ አምስት ዞኖችና አንድ ልዩ ወረዳ በአንድ ክልል ሲደራጁ ከአንድ በላይ መቀመጫ እንደሚኖራቸው፣ ነገር ግን መቀመጫዎቹ በውይይት የሚወሰን መሆኑን አቶ ተክለይ ተናግረዋል። በተለያየ ክላስተር ተከፋፍሎ የሌሎች ሀገራትንም ሁለቱ ውይይት ቀርቦ ህዝቡ ከተወያየበት በኋላ ለአስተራሊ የተበታተነ ሁለትና ከዛ በላይ ማዕከላት ይኖረዋል። የዳውሮ ዞን ምክር ቤት ዋና አፈ ጉባኤም ወይዘሮ ፀሐይ ገሉ የምክር ቤቱን ውሳኔ ለፌዴሬሽን ምክር ቤት የማንነት ጉዳይ ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምፅ ተናግረዋል። እኛ ብቻ ሰነም ሁላችንም የደቡብ ምዕራብ ከአንድ ሸካ የሚባል ዞን አልደረሰም። ከዛ ውጭ በአጋጣሚ ያው ባለፈው መድረክ ላይም በጋራ ተግባባን በአንድ ቀን ነው የወሰን ነው ሁሉም ስድስቱ መዋቅር በአንድ ቀን የወሰነው አሁን ደግሞ አምትተን ስናስገባም በአጋጣሚ መንገድ ላይ ሩቅ ያሉ ሸካ እስካሁን ያልገቡ እስካሁን ገብቶ ሊሰጡ ይችላሉ ብዬ አስባለሁ ቀሪዎቻችን አምስታችን በጋራ ወስደን ፌዴሬሽን ምክር ቤት ማንነት ጉዳይ ቋሚ ኮሚቴ በትክክል ያቀረብንበትና ቋሚ ኮሚቴው ደግሞ ያው ለምክር ቤቱ አቅርቦ መሄድ ያለበትን ሂደት ከዚህ በኋላ እንደሚሄድ ውሳኔውን አስገብተን የመጣ ነው በዞኖቹ ከሚነገረው ውጪ በፌዴራል መንግስትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር የለም ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን ወደ ተከታዩ ዘገባ ስናልፍ ዲሞክራሲ በተግባር የትግራይ ክልል ምክር ቤት በክልሉ ምርጫ ወንበር ላገኙ ፓርቲዎች ያለ ድምፅ እንዲሳተፉ አስራ አምስት ወንበሮች በምክር ቤቱ እንዲኖሩ ባለፈው ሳምንት ወስኗል። ውሳኔውን የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ ተቀብለውታል። ሳልሳይ ወያኔ ትግራይ ደግሞ የክልሉ ዲሞክራሲያዊ ሂደትን የሚያዳክም ነው በማለት ተቃውሞታል። ባይቶና ፓርቲ ደግሞ በዚህ ሳምንት መጨረሻ በሚያካሄደው ስብሰባ የመጨረሻ አቋሙን እንደሚያሳውቅ ተናግሯል። ሙልጌታ ጽብሐ ዝርዝር አለው። የትግራይ ክልል ምክር ቤት ባለፈው ሳምንት ባካሄደው ጉባኤም በምርጫ ተሳትፈው ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምፅ በ15 ወንበሮች እንዲሳተፉ የቀረበ አዋጅ በአብላጫ ድምፅ አጽድቋል። በፀደቀው አዋጅ መሰረት ባይቶና በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባት ወንበሮች ያለ ድምፅ እንዲያገኝ፣ የትግራይ ነጻነት ፓርቲ አምስት ወንበሮች፣ ሳልሳይ ወያነ ትግራይ ሁለት ወንበሮች፣ አሴምባ ዲሞክራሲያዊ ፓርቲ አንድ ወንበር ያለ ድምፅ እንዲያገኝ ተወስኗል። የትግራይ ነጻነት ፓርቲ በምርጫው ወንበር እንዲኖረው አቅደው መንቀሳቀሱ የገለጹት የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም ሆኖም ግን ህዝብ ባለው ስጋት እንዲሁም የገዢው ፓርቲ የታችኛው መዋቅር አመራሮች ህዝብ በነጻነት እንዳይመርጥ ስላደረጉ ወንበር ሳናገኝ ቀርተናል ብለዋል የትግራይ ክልል ምክር ቤት በአምስት ወንበሮች ያለ ድምፅ እንድንሳተፍ የወሰነውን ተቀብለናል ሀሳባችንም ለማስተዋወቅ ይረዳናል ብለዋል ዶክተር ደጀን አሁን ያለ ድምፅ በምክር ቤት ውስጥ ተሳተፉ ተብለናል። ይሄ ምን ማለት ነው? ሕግ ይጣሳል። የትግራይ ዴሞክራታይዜሽን ፕሮሰስ ይጎዳል። አካሄዱ ይሄ ሁሉ አይተናል። እኛ የናጽነት ታጋዮች ነን። ሀገረ ትግራይ መመስረት ነው ዋናው አላማችን። ስለዚህ የተሰጠን ያለ ድምፅ የመሳተፍ እድል ብንጠቀምበት የሚሰናከል የዴሞክራሲ ፕሮሰስ አለ የለም። ይልቅ የሚጠቅመው ይሆናል። የተሰጠን እድልስ በምጽዋት ነው ወይስ በአዋጅ በሕግ ነው የተሰጠን? ለዚህ የሚሆን ህግ አዋጅ ወጥቶ ነው ግቡ እየተባለ ያለ። ስለዚህ በድምፅ ለመሳተፍ በድምፅ ለመሳተፍ የሚያስችል የህዝብ ድምፅ ያስፈልግሃል። አላገኘንም። ሀሳብህን ለመሸጥ ደግሞ መድረክ ያስፈልግሃል። መድረክ አግኝተናል። ይህንን መድረክ እንጠቀምበታለን። ይሄ ለእኛ ትልቅ እድል ነው ሀሳባችን ለመሸጥ ወደ ምክር ቤቱ ያለ ድምፅ መግባት የገዢው ፓርቲ ስራዎች ማጀብ ነው የሚል ሀሳብ ይነሳልና በዚህ ያለውት አስተያየት ምንድን ነው ለሚለው ጥያቄ ዶክተር ደጀን ሲመልሱ ገዢው ፓርቲ ለጥቅሙ አስቦ ይህ በምክር ቤት እንዲወሰን አድርጎ ሊሆን ይችላል፣ እኛም ውሳኔው ለጥቅማችን እናውለዋለን ብለዋል። ህዋሀት ዴሞክራሲያዊ እንዳይመስል እኮ አይደለም አላማችን ከሆነ ማይሆን ዴሞክራሲያዊ ቢሆንልና አገራችን ቢያመጣ ምን ችግር አለሁ? አላማችን አገር ነው። ስለዚህ ህወሀት ለራሱ ሲል ያደረገው ሊሆን ይችላል ለራሱ ሲል ያደረጋት ነገር ክፍተቷን ተጠቅመን ለራሳችን ዓላማ እንጠቀምበታለን። እኛ ደግሞ ነው የራሳችን ዓላማ ኮምፕሮማይዝ አድርገን ለህወሀት ዓላማ እንዲውል አናደርግም። ዓላማችን ድምፃችን ለህዝብ ማሰማት ነው። ይሄ መድረክ ይጠቅመናል፣ እናደርገዋለን። የትግራይ ነጻነት ፓርቲ አባላት ምክር ቤት በሚገቡበት ጊዜ እንደ ሌሎች የምክር ቤት አባላት ህዝብ የመሰብሰብና ከመንግስት አመራሮችም መረጃ የማግኘት መብት እንዲከበርላቸው መጠየቃቸውም ዶክተር ደጀን ገልጸዋል። ተመሳሳይ አቋም በመያዝ አሲምባ ዲሞክራሲያዊ ፓርቲ የምክር ቤቱ ውሳኔ እንደ እንደሚቀበል ገልጿል። በወጣው ህግ መሰረት ያለ ድምጽ ሁለት ወንበር ያገኘ ሳልሳይ ወያነ ትግራይ የምክር ቤቱ ውሳኔ ህግ የሚጥስና የትግራይ ዲሞክራሲያዊ ጉዞ የሚያደናቅፍ ነው በማለት ተቃውሞታል። የፓርቲው የህዝብና ሚዲያ ግንኙነት ኃላፊ አቶ ክንፈ ሐዱሽ ሳልሳይ ወያነ ውሳኔው ለትግራይ የዲሞክራሲ ሂደት በተግባር ይሁን አስተሳሰብ አዎንታዊ ድርሻ የማያበረክት ውድድርን የሚያጠፋ ነው ብሎ ያምናል ብለዋል። የትግራይ ዲሞክራታይዜሽን ወንበር በመስጠት ያለ ድምጽ ወንበር በመስጠት ለተፎካካሪ ፓርቲዎች በመስጠት አይደለም የትግራይ ዴሞክራሲያሽን የሚረጋገጠው የትግራይ ዴሞክራሲያሽን የሚረጋገጠው በፓርቲዎች መካከል የሚካሄድ እውነተኛ የሆነ ፉክክር ነው። እውነተኛ ፉክክር እንዲካሄድ ደግሞ ፖለቲካ ምህዳሩ መስፋት አለበት። በገዢው ፓርቲ በኩል የሚካሄደ ጫና መቀነስ አለበት ወይም መጥፋት አለበት። ስለዚህ በአጠቃላይ ዲሞክራሲያዊ የሆነ ስርአት ነው መገንባት ያለብን። በስርአት ነው ፎከስ ማድረግ ያለብን እንጂ በውጤቱ አይደለም። ምክንያቱ ይህንን ውጤት ያገኘ ነው፣ የፕሮሰሱ ውጤት ነው። ፕሮሰሱ ጥሩ ስላልነበረ ነው በጣም የተፎካካሪ ፓርቲዎች ዝቅተኛ ውጤት ያገኙት ማለት ነው። ስለዚህ ፕሮሰሱ፣ ስርአቱ ማስተካከል ነው እንጂ ውጤቱ ላይ በመስራት አይደለም። የትግራይ ዲሞክራታይዜሽን ሊረጋገጥ የሚችለው አዲስ የወጣ ህግ ወደ ኋላ ተመልሶ ከአሁን በፊት ለተካሄደው ምርጫ አይሰራም በሚል አቋምን ውሳኔው አንቀበለውም ብለዋል። ህግ ደግሞ ወደ ኋላ ተመልሶ አይሰራም እንደሚታወቀው። ስለዚህ አሁን ያለውን የተመሰረተውን መንግስት ቅድም ብሎ ሐምሌ አካባቢ የወጣው በወጣው ምርጫ አዋጅ መሰረት ተደርጎ ነው ይህን መንግስት የተመሰረተው። አሁን አዲስ አዋጅ አውጥተን ቀደም ብሎ ለተካሄደው ምርጫ እንዲሰራ ማድረግ አይቻልም ማለት ነው። ምክንያቱ ህግ ወደ ኋላ ተመልሶ ስለማይሰራ አሁን የተደረገው ነገር ግን ይህንን መሰረታዊ የሆነ የሕግ ፕሪንሲፕል የሚቀረ ነው ማለት ነው። የምርጫ ስርዓቱ ከመጀመሪያውም እንዲስተካከል ፓርቲያቸው ሀሳብ አቅርቦ እንደነበር ገልጸው፣ ይህ ግን ገዢው ፓርቲ ስላልተቀበለው በምክር ቤት አልጸደቀም ብለዋል። ወደፊት የምርጫ ስርዓቱ መስተካከል አለበት እንጂ ላለፈ ምርጫ አዲስ ሕግ በማውጣት ሊተገበር አይገባም ብለዋል። በክልሉ በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባት ወንበሮች ያለ ድምፅ እንዲሳተፍ የተወሰነለት ባይቶና ፓርቲ በጉዳዩ ላይ የመጨረሻ ውሳኔ ለመስጠት ቀጣይ ቅዳሜና እሁድ እንደሚሰበሰብ ያገኘነው መረጃ ያሳያል። ሆኖም አንዳንድ የፓርቲው አመራሮች ውሳኔውን እንደማይቀበሉት በማህበራዊ ሚዲያ እየገለጹ ይገኛሉ። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሙልጌታን እናመሰግናለን። ተከታዩ መሰናዷችን ሴቶችና pitsepihoonall . ህጻናትና ሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመቀነስ በተለይም ህጻናት ልጆች ጥቃት ሲደርስባቸው ችግሩን ተረድቶ ለእድሜያቸው በቀረበ መልኩ ለመነጋገር እንዲሁም አስፈላጊ ወደ ሆኑ የፍትህና የጤና ተቋማት እንዲሄዱ የሚያግዝ በነጻ የሚታደል ከለላ የተሰኘ የመመሪያ መጽሐፍ ከአንድ ወር በፊት ይፋ ሆኗል። ይህ መመሪያ በተለይም ደግሞ ወላጆች፣ አሳዳጊዎችና መምህራን እንዲገለገሉበት ታስቦ የተዘጋጀ መሆኑን በበጎ ፈቃደኝነት ይህ ይህንን ጽሁፍ ያዘጋጀችው ሰላም ሙሴ ለአሜሪካ ድምጽ ተናግራለች። የደንገረመው ሰላም ሙሴን አነጋግራ ተከታዩን ዘገባ አሰናድታለች። ህጻናት ልጆች ፆታዊ ጥቃት ሲደርስባቸው እንዴት ነው ማነጋገር ያለብን? ቀጥሎስ ወዴት መውሰድ ይኖርብናል? ለሚሉት ጥያቄዎች ምላሽና የተለያዩ በልጅነታቸው ፆታዊ ጥቃት የደረሰባቸው ሰዎች አጫጭር ግለ ታሪኮች የተካተቱበት በነጻ የሚታደለው ክልላ የተሰኘው መምሪያ ይፋ ከሆነ አንድ ወር ሆኖ የዚህ መምሪያ አዘጋጅ ሰላም ሙሴ መምሪያውን ማዘጋጀት ከጀመረችበት ጊዜ አንስቶ በመልእክት ሳጥኗ በኩል ይደርሷት ከነበሩትና አሁን ከሌላ ላይ ከተካተቱት ታሪኮች አንዱን እንዲህ ታነባለች። ምን አይነት ልጅ እንደነበርኩ ላሰንብበት እፈልጋለሁ። በጣም ጎበዝ አንባቢ፣ ባለብዙ ጓደኛ፣ ታዋቂና በቤተሰብና በመምህራን የተወደድኩ ነበርኩ። ነገር ግን ያነበብኩት ሁሉ በዚያ ዕድሜ ስለ ወሲባዊ ግንኙነት ስለ ጥቃትና ስለ ሰውነት በደንብ አላሳወቀኝም። የማውቀው ብቸኛ ነገር ወሲብና ተያያዥ ነገሮች ሁሉ ነውር መሆናቸውን ነው። እኔ ደግሞ ጥሩ ልጅ ከጥሩ ቤተሰብ ነኝ። ስለዚህ ይሄ በሀያ ዓመት የሚበልጠኝ ሰው ልክ እንዳ ሻንጉሊት በሰውነት እንዲጫወትና እሱን በተለያየ መንገድ እንዳረካው ሊያስገድገኝ እንደቻለ ይህ ከሰባተኛ ክፍል እስከ አስራ አንደኛ ክፍል ድረስ ገጠለ እድሜ ከእንቢ ማለፍ የምችልበት ጊዜ እንኳን ያደረግነውን ነገር በሙሉ ለሰው ተናግሮ ለሰው ዘንድ እንደሚያሳጣኝ በመንገድ ያስፈራራኝ ነበር። የጎረቤት ልጅ እና የወንድም እህቶቼ ጓደኛ ነበረ። በዚያ ላይ በሰፈር ታዋቂና ተወዳጅ ነበር። ማንም ቤት የማይውልበት ጊዜ ሰፊ ጊዜ እየወሰደ እንደፈቀደ ያደርገኝ ነበር። ግራ ተጋብቼ እና እረፍት ይዘኝ ስለነበር ለማንም አተናገር። ይህ ጽሑፍ ለሰላም ሙሴ ከለላ ለልጆች ከሁለት ዓመታት በፊት የሃሽታግ ሚቱ ወይንም ሃሽታግ እኔም የተሰኘው እንቅስቃሴ በተጀመረበት ወቅት ላይ ጥቃት አድራሾች ከሩቅ እንደማይመጡ በመገንዘብ እንደተጀመረ የምትገልጸው ሰላም የከለላን ዓላማ እንዲህ ታስረዳለች። ከለላ ለልጆች ጋይድ ቡክ ወይም መምሪያ አላት። ወላጆች፣ ለመምህራን፣ ለአሳዳጊዎች ለሕፃናት የወስድ ጥቃት ችግሮች ውስጥ ሲፈጠሩ ደግሞ በታድገን ነው መንከባከብ የምንችለው ወይም ማድረግ የምንችለው ሚሉትን ነገሮች የሚዳስብ ትንሽ መምሪያ ናት። ከለላ ለልጆች የመጀመሪያ ስራ ናት። ሰላም ሙሴ ሕፃናትን ለጥቃት የሚያጋልጠው ዋነኛው ችግር ለሕፃናቱ ቅርብ የሆኑ አካላት ስለ ጉዳዩ አለማወቃቸው እንዲሁም ሕፃናቱ እራሳቸውን የሚገልጹበት መንገድ አለመኖሩ መሆኑን በመጠቆም ከለላ ለልጆች ይህንን ሁሉ ያካትታል ትላለች። ዋናው ችግር ወላጆች ስለእነዚህ ነገሮች አለማወቃቸው ነው። ስለዚህ አሁን ወላጆች ይህን መምሪያ ተጠቅመው ማወቅ ከቻሉ የመጀመሪያ ውጤት ልጆች ያሏቸው ወላጆች ወይ አሳዳጊዎች ወይ መምህራን ስለዚህ ነገር ያስተምሯቸዋል። ስለዚህ እነዚህ ልጆች ልክ አንድ ሰው ያንን ሊያደርግባቸው ቢሞክር ያ ቋንቋው ተፈጥሯል፣ ሄደው ሊናገሩ የሚችሉበት፣ እንደዚህ ሆንኩኝ ሊሉ የሚችሉበት፣ ትክክል እንዳልሆነ የሚያውቁበት እውቀትም ተፈጥሯል። ስለዚህ አንዲት ነገር ልትፈጠር ቢሞከር ሄደው ለሚያምኑ ሰው እንደዚህ እንደዚህ ሆነ ብለው መናገር ይችላሉ ማለት ነው። በሆነ አጋጣሚ ደግሞ ልጆች እንደዛ ነገር ተፈጥሮባቸው ከሆነ ደግሞ ወላጆች እነዚህ ምልክቶች አይተው እርዳታ ወዲያው መፈለግ ይችላሉ። አንዴ ጥቃቱ ከደረሰ በኋላ ተዳፍኖ የሚቀረው ነገር ይቀራል ማለት ነው። ስለዚህ ለልጆቹ ትክክለኛ ጥበቃና እንክብካቤ ይደረግላቸዋል። ወደፊት ከዓመታት በኋላ ተመልሶ ሊመጣው የሚችለው በባህሪ ላይ በተለያዩ ስሜቶች ላይ ምናምን ሊያመጣ የሚችለውን ችግር በዛ መቅረፍ ይቻላል ማለት ነው። ሰላም፣ አንዳንዶች የሕጻናት ጥቃት በቅርብ ቤተሰብ እንደሚፈጠር መስማታቸውና መገለጹ የቤተሰብ መሰረትና ሥርዓትን ለመናድ ያለም አድርገው እንደሚያነሱት አንስታ ጤናማ ቤተሰብ ውስጥ ጥቃት አለመኖሩን ትገልጻለች። ሁለት ልጆች ጓደኛሞች ከዛ በፊት የነገሩኝ ታሪክ ነበረ። ሰን ሼር አደረግ እሱን ፖስት ተከትሎ ብዙ ሰው ሼር አደረገው እና ብዙ ሴቶች መሴጅ ጻፉልኝ ፌስቡክ ላይ እኔም እንደዚህ ሆኝ ያለ አሁንም አላወራው ምናምን የሚሉት ብቻ ብዙ አይነት ሜሴጆች ብዙ ሴቶች በኩል ደረሱኝ። እና ሁሉም ኮመን ነገር የነበራቸው በቅርብ ሰው ነው እንደዛ የደረሰባቸው። ሁሉም ቤተሰቦቻቸው አያውቁም እንደዚህ እየተደረገ እንደነበረ ግን ቤተሰቦቻቸው እነዚህን ምልክቶች ስለማያውቁ ያው ፎርስ ያደረጓቸዋል። ይህንን ትልቅ ተግዳሮት ለመስበርና የተሻለ ሶሉሽን ለማምጣት ምን እናድርግ የሚለውን ሀሳብ በሁለት ዓመት በፊት ላይ ይሄኛውን ጋይድ ቦክ የሚሆን ሀሳቡን አመጣሁኝ እና ቲም መፍጠር ጀመርኩኝ ማለት ነው። ሁለት ዓመት በፊት ምንድን ነው እነዚህ ነገሮች ይፈጠራሉ። አሁን ኮሮና ስለመጣ አይደለም ወይ የጨመረ ስለሆነ አይደለም። ምን አይደለም፣ የታመቀ ነገር አለ የማናወራው፣ ግን ሁሌ እየተፈጠረ ያለ ነገር እንዳለን ነው እስካላወራ ነው ድረስ ግልጽ ግልጹን እስካልተናገርን ድረስ ችግሩን ችግር ነው ብለን እስካልጠራ ነው ድረስ ና

ለማን ነው ታዲያ? ያንን ስርዓት ማስቀጠል የምንፈልገው? ስለዚህ ለም ድንል አንችልም። ስርዓቱም ደግሞ እንዳናጋብለን ዝም የምንል ከሆነ ደግሞ ይሄ ችግር እየቀጠለ ነው የሚሄደው። ስለዚህ ይህንን ዑደት የሆነ ቦታ ላይ መስበር መቻል አለብን፣ መናገር መቻል አለብን። ሌላ ለልጆች መምሪያ ወደ ሀምሳ ገጽ የሚጠጋ ጽሁፍ ሲሆን ከአማርኛ ቋንቋ ውጪ በኦሮምኛና ትግርኛ ዝግጅቱ የተገባደደ ሲሆን በሶማሌኛና በአፋርኛም በቅርብ ቀን መተርጎም እንደሚጀምር ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ፣ አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።